በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምቴና በምዕራብ ወለጋ ጊምቢ ከተሞች ከትናንት ምሽት አንስቶ ዛሬም የተካሄዱ ህዝባዊ ተቃውሞዎች በሰላም መጠናቀቃቸው ታውቋል። በሁለቱም ከተሞች ውስጥ ሰልፎቹ ሲካሄዱ በክልሉ ፖሊስ አባላት የታጀቡና ሰላማዊ እንደነበሩ ለደህንነታቸው በመስጋት ስሞቻቸው እንዳይነገሩ የጠየቁ የተቃውሞ ተሳታፊዎች ለአሜሪካ ድምጽ የኦሮምኛ ዝግጅት ክፍል ባልደረቦች ገልጸዋል። ሰልፎቹ በብዙ ሺዎች የሚቆጠሩ የኦሮሞ ተወላጆች ከኢትዮጵያ ሶማሌ ክልል መፈናቀላቸው እንዲቆም ወደ ቤት ንብረታቸው እንዲመለሱ ህዝብን ያፈናቀሉና ህይወት ያጠፉ ለህግ እንዲቀርቡ የጠየቁና በሁለቱም ከተሞች የተሰሙ መፈክሮች ተመሳሳይ እንደነበሩ ታውቋል። አንድ የጊምቢ ከተማ ነዋሪ እንዲህ ብለዋል። ከኦሮሚያ የሚዘረፈው ንብረት የኦሮሞ ስለሆነ ለኦሮሞ የሚመለስ የኦሮሞን ንብረት የሚዘርፉት ሁሉ በህግ እንዲጠየቁ የታሰሩት እነ ዶክተር በቀለ ገርባም ከእስር እንዲለቀቁልን ሌሎችም ተማሪዎችና በዚህ በኦሮምነታቸው ብቻ ስለመፍታቸው ስለጠየቁና ህዝቡ ከህዝቡ ጎን ስለተሰለፉ ለምን ታሰሩ? ይለቀቁልን ነበር መፈክሩ። በሌሎችም የወለጋ ወረዳዎች በኖሌ ካባና አላባም ተመሳሳይ የተቃውሞ ሰልፎች መካሄዳቸው ታውቋል። ሰሞኑን ተመሳሳይ ህዝባዊ ተቃውሞዎች ሻሸመኔ፣ አምቦና ወሊሶ ውስጥም የተካሄዱ ሲሆን በተለይ ከትናንት በስቲያና ትናንት በምዕራብ አርሲ ዞን ሻሸመኔ ከተማና በቦረና ዞን ሶዳ ቀበሌ ላይ በመከላከያ አባላት በተከፈቱ ተኩሶች ሰባት ሰዎች ሲገደሉ ምስራቅ ሐረርጌ ዞን ውስጥ በምትገኘው ጨለንቆ ከተማ ደግሞ አንድ ሰው በጸጥታ ኃይሎች መገደሉ መዘገቡ ይታወሳል። የተቃውሞ ሰልፎቹ የተካሄዱባቸው አብዛኞቹ ከተሞች ዛሬ ሰላማዊ መሆናቸው ታውቋል።